የዋሽንግተን ዲሲና ና የአካባቢዋ ነዋሪ በሆኑ የኦሮሞ ማህበረሰብ አባላት መካከል ሜሪላንድ ውስጥ በሚገኘው አርቴሜዥያ ሀይቅ ላይ ከ15 ዓመታት በላይ እየተከበረ የአካባቢው ወግና ልማድ የሆነው የእሬቻ በዓል ዛሬ እየታሰበ ያለው ከወትሮው በተለየ ሁኔታ በሐዘን መንፈስ መሆኑን ከአዘጋጆቹና ከተሳታፊዎቹ አንዱ የሆኑት አቶ በቀለ ቶሎሳ ተናግረዋል። አቶ በቀለን ያነጋገረችው ባልደረባችን ትዕግሥት ገሜ ነች። በዚህ በዓል ላይ ወደ ሀያ አምስት ዓመት ይሆናል የተካፈልኩት። እንግዲህ የኔ ድርሻ እንግዲህ ያው ኦርጋናይዝ አድርጎ የኦሮሞን ካልቸር በማንጸባረቅ በውጭ ሀገር ያለነው ኦሮሞዎች ይህንን ካልቸር እንዳይረሳ እንዳይጠፋ ለማድረግ እና በውጭ ሀገር ያለውን ኦሮሞ ሁሉ ሰብስቤን በዚህ ተሳትፎ አድርጎ በዓሉን እንዲያሳልፍ ለማድረግ ነው። ዘንድሮ እንደ የዲሲ አካባቢ እሬቻና አገር ቤት የሚካሄደው የቢሾፍቱ ሆራ የሚካሄደው አንድ ቀን ነው የዋለው። የሆራ እሬቻ ደግሞ እንደ አልተጠናቀቀም፣ ብዙ ሰዎች ሞተዋል፣ የተቆሰሉ አሉ፣ ብዙ ችግር ነበረ። ይሄ እዚህ የሚከበረው በዓል ላይ የሚያመጣው ጠጽኖ ምን ይመስላል? እንዴት ነው ልታከብሩ ያሰባችሁት? እንግዲህ እንደ ሆኖ ዘንድሮ በሀገር ቤት የሚከበር እሬቻ እና እዚህ የምናከብሩ እሬቻ አጋጣሚ ሆኖ አንድ ቀን ውለዋል። ሆኖም በአገር ቤት እንግዲህ እንደሚታወቀው ህዝቡ በዓሉን ሊያከብር የወጣው በተጽዕኖ በግድ እንዲወጣ እና እነሱን የሀገር ቤትን መንግስት የሚያንጸባርቅ ነገሮችን ይዞ እንዲወጣ በማድረግ ህዝቡ በማስገደድ ሲያደርጉ የነበረ ነው። እርግጥ ህዝቡ ያንን በመቃወሙ ብዙ ጉዳት ደርሶበታል። የምለውን ነገር ነው እንግዲህ ከሶሻል ሚዲያ የምናየው እና የምንሰማው። አንድ መንግስት እንደሚታወቀው ህዝብ የሚያከብረውን በዓሉን እንዲያከብሩ ፈቅዶላቸው ህዝቡ ለማክበር ከወጣ በኋላ ወታደር መደብደብ በየትኛውም ዓለም ተደርጎ የማይታወቅ ነው። ሆኖም እንግዲህ እኛ እዚህ የምናከብረው በሰላምና ድሮ በምናከብረው ሁኔታ መልክ ነው የምናከብረው። ይሄ ሁኔታ መከሰቱ ምን ይመስላል? እዛ አካባቢ አሁን የሚያዩት ነገር የሰው ሁኔታ ምን ይመስላል? የሰው ሁኔታ አገር ቤት በሚፈጽመው ሁኔታ ህዝቡ በጣም ደስታ የለውም። ከዚህ በኋላ እንግዲህ ፕሮባብሊ በአገር ቤት የአገር ቤትን የሚያንጸባርቀው ዘፈን ህዝቡም የአገር ቤቱ ህዝብም ተስፋ እንዳይቆርጥ ከነሱ ጋር መሆናችንን የሚያሳይና የሚያንፀባርቅ ነገሮችን ለማሳየት እየተዘጋጀን ነው። መታሰቢያ ታስቧል የሚባል ነገር ሰምቻለሁ። ይህን ያስረዱኛል። መታሰቢያ እንግዲህ ያው የኦሮሞን ትግል የሚያንጸባርቅ ነገር ነው። እንግዲህ ያው የሲምቦሉ ወጣት ኦሮሞ ወጣት በስፖርት በኦሎምፒክ ላይ ያሳየውን የእጅ አጣምሮ ኤክስ አድርጎ እንትን ማሳየት እንደዛ አይነት ሲምቦሎችን እያሳየን ነው። እንግዲህ ያንን ነው እንግዲህ የሞቱትንም ደግሞ ስማቸውን እያነሳን የምንዘምርበትና ኦሮሞ ጀግኖች እያደረግን የምንሳተፍበት ሁኔታዎችን እያዘጋጀን ነው።